ኢትዮጵያ የምታስተናግደውን ነገ የሚጀምረውን የአፍሪካ ህብረት የመሪዎች ጉባኤ እና አጋጣሚውን የህብረቱ መስራች አባልና መቀመጫም በሆነችው ኢትዮጵያ ውስጥ እየተካሄደ ስላለው ለውጥ ለማብራራት ጠቅላይ ሚኒስትሩ እንደሚጠቀሙበት የጽህፈት ቤታቸው የፕሬስ ኃላፊ አቶ ንጉሡ ጥላሁን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ከፍተኛው ስልጣን ከወጡ ወዲህ ኢትዮጵያ የህብረቱን ጉባኤ ስታስተናግድ የነገው የመጀመሪያው ነው። የፕሬስ ኃላፊውን አቶ ንጉሡ ጥላሁንን እስክንድር ፍለው አነጋግሯቸዋል። በዚህ ስብሰባ ላይ በርካታ ፕሮግራሞች ይከናወናሉ። የድርጊት መርሃ ግብሩ በርካታ ፕሮግራሞች እንደሚካሄዱ ነው የሚያሳየው። በዚህ ውስጥ እሳቸው በተናጠልም በጋራም በርካታ ኃላፊነቶች አሉባቸው። ለመጀመሪያ ጊዜ በኃላፊነት ከመጡ በኋላ የሚሳተፉበት መድረክ እንደመሆኑ በሀገራችንም እየተካሄደ ያለው ለውጥ አሁን የደረሰበት ደረጃ ላይ ከደረሰ በኋላ የሚካሄድ መድረክ በመሆኑ ከየትኛውም አቅጣጫ የሚመጡ መሪዎች ብቻ ሳይሆን ቸውም ወደ ተለያዩ የዓለም ሀገራት በተጓዙባቸው ጊዜያት በተለያዩ ስራዎች ወደ ኢትዮጵያ የሚመጡ መሪዎችም፣ ልዩ ልዩ ታዋቂ ግለሰቦችም፣ የቢዝነስ ሰዎችም ኢትዮጵያ በለውጥ ውስጥ ያለች መሆኑን በአግባቡና በውል የተረዱ መሆኑን ይገልጻሉ። ይሄ ብቻ ሳይሆን በማንኛውም አግባብ ድጋፍ ማድረግ እንደሚፈልጉና ይሄ ለውጥ በኢትዮጵያ ብቻ ተወስኖ የሚቀር ሳይሆን በተለይም የአፍሪካን ቀንድ በመለወጥና ሰላም በማረጋገጥ አብሮነትና አንድነትን በማጎልበት ኢትዮጵያ አብነት የሚሆን ስራ እየሰራች እንደሆነ በተለያየ አግባብ ይገልጻሉ። ይሄ ክቡር ጠቅላይ ሚኒስትራችንም፣ ሌሎች አመራሮችም በአጋጣሚ በሀገራችን የተጀመረው ለውጥ ባህሪው መነሻው አሁን የደረሰበት ደረጃ እና በለውጥ ሂደት ውስጥ ደግሞ ችግር አይቀርምና ፈተና አይቀርምና ያሉበትን ፈተናዎች በአግባቡ ያስረዳሉ በአግባቡ ያስረዳሉ ሲሉ አቶ ንጉሱ የለውጡን ሂደት ስኬቶች፣ ፈተናዎቹንም በአግባቡ ያስረዳሉ ብለዋል። በምን አይነት መድረኮች ነው የሚያስረዱት? ምን አይነት መድረኮችን ነው የሚጠቀሙት? ጠቅላይ ሚኒስትሩ ስብሰባው ላይ ነው ወይስ? እስቲ ግልጽ ያድርጉልኝ ክቡር ጠቅላይ ሚኒስትሩ በትናንትና ሁለት የጊኒውን ፕሬዚደንት አልፋ ኮንዴን አግኝተዋል። ቀደም ብለው ለይፋ ጉብኝት የገቡትን የጊኒ ፕሬዚዳንት ማለት ነው፣ ለይፋ ጉብኝት የገቡትን አግኝተዋል። በዚሁም ጉባኤ ላይ ለመሳተፍም የመጡትን የአውሮፓ ህብረት የአለም አቀፍ ትብብርና ልማት ኮሚሽነር ኔቨን ኒካን አግኝተዋል። እሳቸውንና እነዚህን ሁለቱን መሪዎች እና እነሱ የሚመሩትን ልኡካን ቡድን ባገኙበት ጊዜም ውይይቶች ተደርገዋል። ውይይቶቹ በኢትዮጵያ ለውጥ ላይ ያጠነጥናሉ። በተመሳሳይ ሁኔታ በዛሬው እለትም የቢዝነስ መሪና የሞ ኢብራሂም ፋውንዴሽን መስራች ዶክተር መሀመድ የሚያገኙት እሳቸውን ባገኙበትም ወቅት በተመሳሳይ በኢትዮጵያ የተጀመረው ለውጥ አጀንዳ ነበረ። ይሄ ብቻ ሳይሆን በሚቀጥሉት ቀናትም በተናጠልም በጋራም በሚደረጉ ውይይቶች ኢትዮጵያን የሚመለከቱ አጀንዳዎች በሚነሱበት ጊዜ ያው ኢትዮጵያ የምትገኝበት ወቅታዊ የለውጥ ሁኔታ አጀንዳ መሆኑ አይቀርም። ክቡር ጠቅላይ ሚኒስትራችንም በፕሮግራማቸው በርካታ መሪዎችን፣ ዓለም አቀፍ ድርጅት አመራሮችን፣ ታዋቂ ግለሰቦችን ያገኛሉ። የኢትዮጵያ አጀንዳ በሚነሳበት ጊዜ በኢትዮጵያ ያለው ለውጥና ሂደቱ ፈተናዎቹና መፍትሄዎቹ ላይም እንደዚሁ ማብራሪያም እየሰጡ ውይይት ያደርጋሉ። በተለይም ዶክተር መሀመድ ስለ ወጣቱ የተሳትፎና ስለ ስራ ለውጣችን ያለበትን ደረጃ እና ለውጡ እንዲቀጥል መደረግ ስላለበት ነገር አውስተው በለውጡ ላይ ከፍተኛ አድናቆት እንዳላቸው ገልጠዋል። አቶ ንጉሱ እንግዲህ የአፍሪካ ህብረት ስብሰባ ነው የሚካሄደው የአፍሪካ ህብረት በኢትዮጵያ ይፈጸሙ ከነበሩ የሰብአዊ መብት ጥሰቶች አንጻር በተለይ ዝምታን መርጧል በሚል ትችት ሲቀርብበት ቢቆይም ወደ በኋላ ላይ ለውጡ በተጀመረ አካባቢ በተለይ የወጡ መግለጫዎችን ደግፎ እንደሚያበረታታ መግለጫ ያወጣበት አጋጣሚም ነበረ አሁን በአጠቃላይ ግን በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር የለውጥ ሂደት አንጻር አፍሪካውያን መሪዎች አፍሪካ ህብረት እንዴት ነው የሚያዩት? ምንስ ነው የሚጠበቀው አሁን ከዚህ ስብሰባ? ከዚህ አንጻር ዝርዝሩን እና በዋናው ስብሰባ ላይና ጉባኤ ላይ የሚሰነዘሩትን ሀሳቦች የሚሰጡትን አስተያየቶች ግምገማዎችም ካሉ የግምገማ ሀሳቦች ወደፊት የምንከታተልና የምንገልጽ መሆኑ እንደተጠበቀ ሆኖ አሁን እያስተዋልነው ያለ ነው አሁን ባለው ግንኙነት በኢትዮጵያ ውስጥ ያለውን ለውጥ ሁለንተናዊ ለውጥ እውቅና የሚሰጡ መሆኑን ጎረቤቶቻችን ሀገራት የፈጠርናቸው ስምምነቶች፣ አንድነቶች፣ ህብረቶች በተለይም በኤርትራ በጅቡቲና በሶማሌ በዚህ በቀጠናው ኢትዮጵያ እየተጫወተች ያለችውን ሚና በከፍተኛ ሁኔታ አድናቆት ይቸሩታል። ከዛም ባሻገር በሀገር ውስጥ በሰብአዊ መብት አያያዝ እና የዲሞክራሲ ምህዳሩን በማስፋት ረገድ የተሰሩ ስራዎች ከተፎካካሪ ፓርቲዎች ጋር የሚደረጉ ውይይቶችና የመሳሰሉ ስራዎችን በኢኮኖሚውም ረገድ እየተጀመሩ ያሉ አንኳር አንኳር የለውጥ አቅጣጫዎችን ጨምሮ እውቅና ይሰጣሉ፣ ያደንቃሉ፣ ከጎናችንም እንደሚቆሙ ያረጋግጣሉ። እንግዲህ በተለይ አሁን ከጊኒው ፕሬዝዳንት ጋር በተያያዘ ከአልፋ ኮንዴ ጋር ውይይት ማድረጋቸውን ጠቅሰውልኛል። ጠቅላይ ሚኒስትር አብይ አህመድ የጊኒው ፕሬዝዳንት እንግዲህ ከስብሰባውም ቀደም ብሎ ከአፍሪካ ህብረት የመሪዎች ጉባኤም ቀደም ብሎ ለይፋው የስራ ጉብኝት ጭምር ነው አዲስ አበባ ቀድመው የተገኙት። ምን ተንጸባረቀ? በዚያ ላይ በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር እሱን ንገሩኝና። በዛ በቃሉ አቶ ንጉሱ ፕሬዝደንቱ አልፋ ኮንዴ የወጣትነትና የልጅነት እድሜያቸውን ኢትዮጵያ እንደነበሩ አስራ ዘጠኝ ስልሳዎቹ አካባቢ ኢትዮጵያ ውስጥ የለውጥ ሽታ በተቀጣጠለበት ጊዜ እርሳቸውም የወጣትነት ዘመናቸውን በኢትዮጵያ የነበሩ የትግሎችን በቅርበት የሚከታተሉና ኢትዮጵያም ውስጥ በዛን የለውጥ ዘመን እንደነበሩ ነበሩ ለውጥ ያቀጣጥሉ የነበሩ ወጣቶች ጓደኞቻቸውም እንደነበሩ በቅርበትም ይከታተሉት እንደነበር አካልም እንደሆኑ ገልጸው ያንን ወቅት ያስ እንደሚያስታውሳቸው ያ ወቅት ግን አሁን እንደዚህ በሰላማዊ በሆነ ሁኔታ የሚሄድበት ሁኔታ የአሁኑ ለየት ያለ መሆኑንና ተስፋ ያለው መሆኑን የልጅነትና የወጣትነት እድሜያቸውን በማንሳትም በማስታወስም በትዝታ ወደ ኋላ ሄደው ሲገልጹልን ነበር ና እጅግ ተስፋ ይታይባቸው ነበረ። ደስተኛም ነበሩ። ለክቡር ጠቅላይ ሚኒስትራችንም በዚሁ አጋጣሚ በወጣትነታቸው የዚህ ባለቤት እና አካል በመሆናቸው ደስተኛ መሆናቸውን በእነሱ እድሜ የተጀመረ ለውጥ ያልተሳካበትን የአሁኑ ግን ተስፋ የታየበትን ሁኔታ እያነጻጸሩ ና እያወዳደሩ ሲገልጹ ነበረ። አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ወይም ፕሬስ ሴክሬታሪ። በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ።